የተባበሩት መንግስታት የህፃናት መርጃ ድርጅት ዩኤንኤችሲያር ህይወት አድን ምግብ በማጣት ለሞት የተቃረቡና በግጭት መሃል የተጠመዱ በሚሊዮን የሚቆጠሩ ሕፃናት አጣዳፊ እርዳታ ካላገኙ እንደሚሞቱ አስጠንቅቋል። ዩኒሴፍ ዛሬ ጀኔቫ ውስጥ ባቀረበው ተማጥኖ ለ181 ሚሊዮን ህዝብ የ33 ቢሊዮን ዶላር እርዳታ የጠየቀ መሆኑ ታውቋል። ከ81 ሚሊዮኑ ተረጂዎች ገሚሱ ሕፃናት ናቸው ብሏል። ዩኒሴፍ ሊሳሽ ላይን አጭር ዘገባ አላት። ትዝ ታበላቸው ታቀርበዋለች። ዩኒሴፍ ከጠየቀው የ3.3 ቢሊዮን ዶላር እርዳታ 1.4 ሚሊዮን የሚመደበው በሶርያ ጦርነት ውስጥ በተጠመዱና በስደት አምስት አጎራባች አገሮች ውስጥ ለሚኖሩ 17 ሚሊዮን ተጎጂዎች ሲሆን ገሚሱ ልጆች ናቸው። የሶሪያ ጦርነት በዚህ በሚመጣው መጋቢት ወር መግቢያ ሰባተኛውን ዓመት ይይዛል። የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ ዳይሬክተር ማኑኤል ፎንቴን ሶሪያ ከፍተኛው የሰብአዊ ቀውስ ውስጥ የምትገኝ አገር ናት ይላሉ። በተለይም በአሁኑ ሰዓት በጦርነት ቀጠና ውስጥ የሚኖሩ አራት መቶ ሺህ የሚሆኑ ልጆች ሁኔታ አሳሳቢ ነው ያሉበትን እጅግ ከባድ ሁኔታና ምግብም ለማድረስ መንገድ ያለመኖሩን መገመት ይቻላል። ለጋሽ አገሮች እስካሁን በችሮታቸው ቢያግዙም እነዚህ ስደተኛ ልጆች ትምህርት ያለማግኘታቸውም አሳሳቢ ነው። በጨቅላ ዕድሜያቸው እንዲሠሩ ተገደዋል። በአጠቃላይ ደህንነታቸውም ላይ አደጋ ተጋርጧል። ያለመረጋጋትና የጦርነት ቀውስ ባለባቸው 48 አገሮች የሚኖሩ 7.5 ሚሊዮን ልጆች ከፍተኛ የተመጣጠነ ምግብ እጦት እንደሚገጥማቸው ዩኒሴፍ ተምኗል። ከነዚህ አብዛኞቹ ልጆች የሚኖሩት በሰሜን ምስራቅ ናይጄሪያ፣ በየመን፣ በደቡብ ሱዳንና በሶማሊያ መሆኑም ተጠቅሷል። ዩኒሴፍ በተማጠነው ገንዘብ በብዙ ሚሊዮን ለሚቆጠሩ ልጆች ሕይወት አድን ምግብ ንጹህ የመጠጥ ውሃ፣ የመጸዳጃ ስፍራ፣ የጤና ጥበቃ አገልግሎትና ትምህርት እንደሚያቀርብ ገልጿል።